ዳስ ያለ እግዚአብሔር ማርያም ድንግል ወላዲት አምላክ እግዚአብሔር ነበብ በይለ ተቀዳሚት ንጽህት ወብሬት ወቅድስት በኩሉ ተቀፈቶ ለግዚ በራ ወኩሉ ፍጥረት የሱም ሲሃ እንደ ይጸሩ ወይብሉ ሳሊ ለነ